የዘንድሮው የኢትዮጵያ ምርጫ ዲሞክራሲያዊ፣ ነፃና ተአማኒ እንዲሆን ለማገዝ ያስችላል የተባለ ስልጠና በመላ አገሪቱ ለመገናኛ ብዙሃን ባለሙያዎች ለመስጠት መዘጋጀቱን በኢትዮጵያ የአሜሪካ ኤምባሲ አስታውቋል። መለስካቸው አማህ ዝርዝሩን ይዟል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ የሕዝብ ጉዳዮች ክፍል መኮንን አማንዳ ጃኮብሰን መርሃ ግብሩን ይፋ ሲያደርጉ እንደተናገሩት በዚህ ዓመት በኢትዮጵያ የሚከናወነው ምርጫ ዴሞክራሲያዊ ይሆን ዘንድ ጋዜጠኞችን እንዲያግዙ የሚያስችሉ ሥልጠናዎች ተዘጋጅተዋል። ጋዜጠኞቹ በዚህ የምርጫ ወቅት የሚያሰራጯቸው ዘገባዎች ትክክለኛ፣ ለአንዱ ወይንም ለሌላው ያልወገኑ ሀቅን መሰረት ያደረጉና ሚዛናዊ እንዲሆኑ እነዚህ ስልጠናዎች ብቃታቸውን ከፍ እንደሚያደርጉላቸው አማንዳ ጀኮብሰን ተስፋቸውን ገልጸዋል። ይህ መርሃ ግብር ሰፋ ያለ ዓላማ ያለው እንደሆነም አብራርተዋል። ይህ ዛሬ ይፋ የተደረገው የመገናኛ ብዙኃን ስልጠና በኢትዮጵያ እየተካሄደ የሚገኘውን አስደናቂ ለውጥ ለመደገፍ የአሜሪካ ኤምባሲ የሕዝብ ጉዳዮች ክፍል ከሚያደርጋቸው ጥረቶች አንዱ ነው። ኢትዮጵያ በፕሬስ ነጻነት ዓለም አቀፍ ደረጃዋን በ2010 ላይ ከነበረው 150ኛ ዝቅተኛ ደረጃ በ2011 ወደ 110ኛ ከፍ በማለቷ ሁላችሁም ኩራት እንደተሰማችሁ ተስፋ እናደርጋለን። ይህ አስደናቂ እርምጃ እንዲቀጥልም ከእናንተ ጋር አብረን ለመስራት ቆርጠናል። የህዝብ ጉዳዮች ክፍል እስከዛሬ ድረስ መጪውን የኢትዮጵያ ምርጫ ለማገዝ ከአንድ ነጥብ ሶስት ሚሊዮን ዶላር በላይ ወጪ አውጥቷል። በዚህም መገናኛ ብዙሀንን፣ የሲቪል ማህበራት ድርጅቶችንና ዩኒቨርሲቲዎችን አሳትፏል። የዛሬው አውደ ጥናት ለነጻ ፍትሐዊና ተአማኒ ምርጫ ያለን ቁርጠኝነት አንድ ምሳሌ ብቻ ነው። የስልጠናው መርሃ ግብር ይፋ በተደረገበት ስነ ስርዓት ላይ በኢትዮጵያ እየተከናወነ ነው የተባለውን የፖለቲካ ሽግግርና በዚህ ሂደት ላይ የመገናኛ ብዙሀንን ሚና ያብራሩት ዶክተር ሰሚር ዮሱፍ የደህንነት ጥናቶች ተቋም ከፍተኛ ተመራማሪ ናቸው። ዶክተር ሰሚር ባደረጉት ንግግር በመንግስት፣ በተቃዋሚ ፓርቲዎች፣ በሲቪል ማኅበረሰቡ ድርጅቶችና በአጠቃላይ በመላው ህዝቡ ዘንድ የሚታዩትን መዋቅራዊ ተግዳሮቶችን ተንትነዋል። እነዚህ ተግዳሮቶች ደግሞ ከምርጫው መቃረብ ጋር ሊኖራቸው የሚችሉትን አንድምታዎችም አመላክተዋል። ይህንን እውነታ በትክክል በመገንዘብ መገናኛ ብዙሀን በዚህ የምርጫ ወቅት ሙያዊ ድርሻቸውን መወጣት እንዳለባቸውም ዶክተር ሰሜር አሳስበዋል። አንድን ህዝብ ሌላ ህዝብ ላይ ሊያነሳሳ የሚችል ወደ ግጭት ሊያመራ የሚችል ወደ ጥላቻና በቀል ሊያመራ የሚችል ዘገባዎችን በሚመለከት በጣም ጥንቃቄ መውሰድን ሊጠበቅባቸዋል የሚዲያ ተቋማት። ስለዚህ ህዝብን ኤምፓወር ማድረግ ማብቃት ትልቅ ነገር ነው። ነገር ግን የበቃው ህዝብ ድምፁ የተሰማለት ህዝብ በመብቃቱ አማካኝነት ህብረተሰብ ከሌላ ህብረተሰብ ጋር፣ ቡድኖች ከቡድኖች ጋር እንዳይጋጩ ከፍተኛ ጥንቃቄ መውሰድን ይጠበቃል ማለት ነው። ስለዚህ እነዚህን ነገሮች ጠቅለል ሳደርግ፣ ሁሉም ነገሮች የሚያርፉት አንድ ጉዳይ ላይ ነው። የሚዲያ ተቋማት ፕሮፌሽናል መሆን አለባቸው ሙያቸውን የሚያከብሩ፣ ሙያቸውን የሚወዱ፣ ከምንም በላይ ሙያቸውን ጠንቅቀው የሚያውቁ መሆን አለባቸው። እዛ ላይ ተመስርተን የምንሰራው ስራ ለዝች ሀገር ደህንነት ትልቅ ሚና ይጫወታል። ዋነኛው ዓላማችን አንደኛ ለሙያችን ታማኝ መሆን እንደ ሙያ ስናየው፣ ሁለተኛ በሀገራችን ውስጥ ዴሞክራሲያዊ እና ሰላማዊ ሽግግር ተሳክቶ ማየት ስለሆነ የሚዲያ ተቋማት ከዚህ ረገድ ሚናቸውን ጠንቅቀው በተግባር ላይ መዋል አለባቸው። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ በበኩላቸው በኤምባሲው ሊሰጥ የታሰበው ስልጠና ብዙ ጉድለቶችን ሊሞላ እንደሚችል አስገንዝበዋል። በተለይም ለጋዜጠኞች እንዲህ ያሉ የብቃት ማጎልበቻ ስልጠናዎች ዞሮ ዞሮ በማኅበረሰብ ውስጥ የሚታዩ የግንዛቤ ጉድለቶችን ወይንም የተሳሳቱ አመለካከቶችን ለማረም በእጅጉ እንደሚያግዝ ተናግረዋል። መረጃዎችን በተመለከተ ግን ቦርዱ እያደረገ ነው ያሉትን ጠቁመዋል። በእኛ በኩል የመረጃ አክሰስ ወይም ደግሞ መረጃ የሚገኝባቸውን እድሎች ለማስተካከል እየሰራ እንገኛለን። እሱን አጠናክረን ለመቀጠል እንሞክራለን። ብዙ የአቅም ችግሮች ሚዲያ ጋር እንዳሉት እንዳለ የምርጫ አስፈጻሚ ተቋሙም ላይ ቢኖሩም ማለት ነው። በጣም የሚያሳስበን አኩሬት ሪፖርቲንግ፣ በትክክል ሁኔታዎች ሪፖርት መደረጋቸው ለሂደቱ በጣም አስፈላጊ ስለሆነ በተለይ ያሁኑ አይነት ትንሽ መደበኛ ምርጫ በተለየ ብዙ የሚጠበቅ ብዙ ሴንሲቲቭ ጉዳዮችን የያዘ ምርጫ ሲሆን አኪሬሲ እና በተቻለ መጠን ኮንፍሊክትን ግጭትንም ደግሞ ከማዕከል ያደረጉ ኢንክሉድ ያደረጉ ሪፖርቲንጎች እንዲኖሩ እፈልጋለን። በተቻለ መጠን ቦርዱ ከሚዲያ አካላት ጋር ያለውን ግንኙነት ኢንጌጅመንት ለማሻሻል ጥረት እያደረገ ይገኛል። ከዚህ በፊትም የተለያዩ ውይይቶች በተለይ የምናወጣቸው መመሪያዎች ላይ እና ከሚዲያ ጋር ይገናኛሉ ብለን የምናስባቸው ጉዳዮች ላይ እያደረግን ነው። እሱን አጠናክረን እንቀጥላለን። በኢትዮጵያ ብሔራዊ ምርጫ ቦርድ በኩል በኢትዮጵያ የአሜሪካ ኤምባሲ ይህንን ለወራት ይዘልቃል የተባለ የስልጠና መርሃ ግብር ያዘጋጀው ጆንስ ሆፕኪንስ ከተሰኘው እውቅ ከፍተኛ የትምህርት ተቋም ጋር እንደሆነ ተነግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ